ጋቢና ቪኦኤ ጋቢና ቪኦኤ። ሰላም ሰላም፣ እንዴት አመሻችሁ? ተሳፈሩ፣ ገባ በሉ፣ ታክሲው ሞልቷል። ጋቢና ቪኦኤ አስገባቸው። የጋቢና ጉዟችን ከአሜሪካ ድምፅ ሬዲዮ ተጀምሯል። ታክሲዋ ሞልታለች። ጽዮን ግርማኔ ከመስታወት ጋር ከመስታወት አረጋው ጋር አብረናችሁ እናመሻለን። ሰላም እንደምናመሻችሁ በዛሬው ታህሳስ 11 2010 ዓ ም ምሽት ፕሮግራማችን በኦሮሚያ ክልል ግድያ ይቆም የሚል መልእክት ያዘሉ የተቃውሞ ሰልፎች እየተካሄዱ መሆኑን ነዋሪዎች ገለጹ። ሀገር የወጣት ነች ማለት ይችላለው ማንኛውም መሪ ወጣትን ካልመራ ወጣትን ካላስተዳደረ ምንም ሕዝብን መራሉ ማለት አይቻለም። ዱከም ከተማ ላይ በተካሄደው ሰልፍ የተሳተፈ ወጣት ነው ይዘነዋል። በሌላ ዜና የመላው ኢትዮጵያ አንድነት ድርጅት መኢአድ አሁን በሀገሪቱ እየታየ ነው ያለው ዘር ተኮር ግድያ እንዲቆም ጠየቀ። ዘር ተኮር ግድያ እንዲቆምና ችግሩን ለመፍታት ይቻል ዘንድ ገለልተኛ አጣሪ ኮሚቴ እንዲቋቋም እንጠይቃለን። በአእምሮ ህመም ላይ የሚያጠነጥን ነጠላ ዜማ በምስል ተቀናብሮ ለእይታ ቀርቧል። ቋማሚ ነው። ምሳሌ እየመጣ የሚታከመው ቁጥር እየጨመረ መጥቷል። ከአመት አመት እየጨመረ መቷል። ይህ ቁጥር የጨመረው ሰው ግንዛቤው ካል ስላለና ስላወቀ በዛ ምክንያት እየመጣ ነው ወይ የህመምተኛው ቁጥር በሀገራችን እየጨመረ ስለሆነ ነው የሚለውን ጥያቄ ስለዚህ የቅርብ ጊዜ ሪሰርቶችን ስለለ ስ እርግጠኛ መሆን አይ የሙዚቃውን አዘጋጅና የኢትዮጵያ የአእምሮ ህክምና ማህበር ፕሬዚዳንትን ይዘናቸዋል። በፌስቡክ አት ቪኦኤ አማሃሪክ በቀጥታ በሚተላለፈው ስርጭታችን ላይ አስተያየቶቻችሁን ስጡን፣ ለአየር እናበቀዋለን። ጋቢና ቪኦኤ አብራችሁን ከአድማስ ተሻገሩ። ዜና እናስቀድም። ለዜናዎቹ ተመልሰን መጥተናል። ቀዳሚው ዜናችን ወደ ኢትዮጵያ ይወስደናል። ኢትዮጵያ ውስጥ በተለያየ ዩኒቨርስቲዎችና አካባቢዎች ግጭቶች እንደሚካሄዱ የሚሰማው ዜና በተለይ ብሔር ተኮር መሆኑ እጅግ ያሳስባል። ይህም በኦሮሚያና በኢትዮጵያው የሶማሌ ክልል መካከል የተካሄዱትን ብዙ ሞትና ውድመት ያስከተሉትን ግጭቶች ያካትታል ሲል የአውሮፓ የውጭ ጉዳይ አገልግሎት ቃል አቀባይ መግለጫ ወጣ። የአውሮፓ ህብረት ለሰለባዎቹ ቤተሰቦች ሀዘኑን ይገልጻል ሲልም መግለጫው የሀዘን መግለጫ አስፍሯል። በሁሉም አይነት ግጭቶች ነጻ ምርመራ እንዲካሄድ ያስፈልጋል። የሀገሪቱ ጠቅላይ ሚኒስትር ኃይለማርያም ደሳለኝ ጉዳዩን የሚመረምር ግብረ ኃይል መስመስረታቸው መልካም ነው። ክልላዊና ፌዴራላዊ የፖሊስ ኃይሎች የሁሉም ዜጎች ደህንነት እንዲጠበቅ መቆም ይኖርባቸዋል ሲልም መግለጫው ጥሪ አቅርቧል። ችግሩ በሰላማዊ መንገድ እንዲፈታ በህገ መንግስቱ ላይ የሰፈረው የግጭት አፈታት ዘዴ በፍጥነት እንዲተገበር ያስፈልጋል። ህዝቡ የሚያቀርበው ሮሮ በሰላማዊ መንገድና ገንቢ በሆነ አያያዝ መፍትሄ ሊያገኝ የሚችለው ከባለድርሻዎች ጋር አካታች የሆነ የፖለቲካ ንግግር ማድረግ ሲቻል ነው ሲል የአውሮፓ የውጭ ጉዳይ አገልግሎት በመግለጫው ላይ ምክረ ሀሳብ ሰጥቷል። የተባበሩት የስደተኞች መስሪያ ቤት በብዙ ሺህ ለሚቆጠሩና ከብዙሀኑ ፈረንሳይኛ ተናጋሪ ማህበረሰብ የሚደርስባቸውን አመፅ ሽሽት ወደ ደቡባዊ ምስራቅ ናይጄሪያ ለኮበለሉት ካሜሮናውያን ያዘጋጀውን የህይወት አድን ዘመቻ መጀመሩን አስታወቀ። ብዙ ሺህ እንግሊዝኛ ተናጋሪ ካሜሮናውያን ላይ የተቀሰቀሰው ወደ ናይጄሪያ ለመሰደድ ያበቃቸው አመፅ እንዲህ በዋዛ የሚያበቃ አይመስልም። አመፁ እየቀጠለ ባለበት በአሁኑ ወቅት ጥገኝነት ጥያቄዎቹም ወደ ጎረቤት ሀገር እየጎረፉ እንደሆነ ነው የተባበሩት መንግስታት ድርጅት የሚገልጸው። የተባበሩት መንግስታት ድርጅት ቃል አቀባይ አንድ ረጅማ ሄሲስ እንደሚሉት ድርጅታቸው ካለፈው ጥቅምት መጀመሪያ አንስቶ ከሰባት ሺህ ሁለት መቶ በላይ ስደተኞችን መዝግቦ ተቀብሏል። ይህ የሆነው እንግሊዝኛ ተናጋሪ ካሜራናውያን ፈረንሳይኛ ተናጋሪ ማህበረሰብ ውስጥ ሰላማዊ ሰልፍ ሲያደርጉ ከደህንነት ኃይሎች ጋር ግጭት በመካሄዱ ነው። የኢራን የውጭ ጉዳይ ሚኒስትር መሐመድ ጃቫድ ዛሪፍ ኢራን መሰረት የሌለው ያሉትን የዩናይትድ ስቴትስ ክስን ትከታተላለች ብለዋል። የመን ያሉት አማጽያን ሳውዲ አረቢያን ለማጥቃት ከኢራን ያገኟቸውን መሳሪያዎች ተጠቅልለዋል ስትል ዩናይትድ ስቴትስ መክሰሷን ነው የኢራኑ ባለስልጣን የገለጹት። የዩናይትድ ስቴትስ እርምጃ እርምጃዎች ተንኳሾች ናቸው። ዩናይትድ ስቴትስ እንዲህ አይነት ክስ የምሰነዝረው በንጹሀን የመናውያን ላይ ለሚካሄደው ድብደባ ያላትን ድጋፍ ለመሸፋፈን ነው ሲሉ ዛሪፍ መናገራቸውን የመንግስቱ እስላማዊ ሪፐብሊክ የዜና አገልግሎት ጠቅሷል። በመጨረሻም የዩናይትድ ስቴትስ ሪፐብሊካውያን ዛሬ የግብር አከፋፈል ለውጥ ያለበት ህግ በመጽደቁ ደስታቸውን ገልጸዋል የዶናልድ ትራምፕ ፕሬዚዳንትነት ያገኘው የመጀመሪያ አብይ የህግ ድል ሆኗል ለዛሬ ያዝንላችሁ አጠር ያሉ ዜናዎች እነዚህ ነበሩ ወደ ቀሪዎች የጋቢና ዝግጅቶች እንምራችሁ የጋቢና ጉዟችን ይቀጥላል። ጽዮን ግርማና እኔም መስታወት አራጋውነን አብረን ካድማስ ስንሻገር እንላችኋለን። ጋቢና ቪኦኤ ስስ ቦንሪ ቱገር እየተከታተላችውሁ የምትገኙት ጋቢና ቪኦኤ ነው። ወደ መጀመሪያው ዝግጅታችን ነው የምናልፈው። የመላው ኢትዮጵያ አንድነት ድርጅት መይአድ አሁን በሀገሪቱ እየታየ ያለው ዘር ተኮር ግድያ እንዲቆም ጠየቀ። የችግሩን ምንጭ የሚያጣራ ገለልተኛ አካል እንዲቋቋምም ለጠቅላይ ሚኒስትር ኃይለማርያም ደሳለኝ ደብዳቤ መጻፉን አስታውቋል። መለስካቸው አመሀ ከአዲስ አበባ ዝርዝሩን ይዟል። መኢያድ ዛሬ ረፋዱ ላይ በጠራው ጋዜጣዊ ጉባኤ ላይ ባሰራጨው የጽሑፍ መግለጫ በዜጎቻችን ላይ የሚፈጸመው ብሔር ተኮር ግድያ በአስቸኳይ እንዲቆም እንጠይቃለን ይላል። አክለውም ኢትዮጵያ በአሁኑ ወቅት በዘር ላይ በተመሠረተ ፖለቲካና ሥርዓት በአጣይ ጎሳ ፌዴራሊዝም ምክንያት ወዳልተፈለገ የእርስ በርስ እልቂት እያመራች ትገኛለች ሲል መኢያድ የፖለቲካ ስርዓቱን ላለው ችግር ተጠያቂ አድርጓል። በተለያዩ ዩኒቨርሲቲዎች በተማሪዎች መካከል የተፈጠረውን ግጭትና በዚህ ምክንያት የጠፋውን ሕይወት ያስታወሰው ይህ መግለጫ በተለያዩ የሀገሪቱ ክልሎች አዋሳኝ አካባቢዎች የሚፈጠሩትን ግድያዎችም የለቀኑትን አደጋ አመላክተዋል። መፍትሄ ነው ያላቸውን ዘዴዎች ተግባራዊ እንዲሆኑ ጥሪ አቅርበዋል። የመያድ የድርጅት ጉዳይ ኃላፊ መቶ አለቃ ፈቃዱ ባልሁ ጥሪውን ከመግለጫው በንባብ አሰምተው ነበረ። ዘር ተኮር ግድያ እንዲቆምና ችግሩን ለመፍታት ይቻል ዘንድ ገለልተኛ አጣሪ ኮሚቴ እንዲቋቋም እንጠይቃለን። በኦሮሚያ ክልል በምስራቅ ሐረርጌ በጨለንቆ ከተማ ነዋሪዎች በሌሎችም የድንበር አካባቢ ላይ የጅምላ ጭፍጨፋ ያደረጉ ወታደሮችና ትዕዛዙን የሰጡ አካል በሕግ እንዲጠየቁ በሀገሪቱ የሚገኙ ሁሉም የዩኒቨርሲቲ ተማሪዎች የሀገር ተረካቢ መሆናቸውን በመገንዘብ በመቻቻልና ተከባብሮ በመኖር የመጣውን እሴቶቻችንን ጠብቀው እንዲቀጥሉ በዩኒቨርሲቲዎች ቅጥር ግቢ በብሔር መደራጀት እንዲቀር አጥብቀን እንጠይቃለን። በጋዜጣዊ መግለጫው ጉባኤ ከተነሱት የጋዜጠኞች ጥያቄዎች መካከል የመላ ኢትዮጵያ አንድነት ድርጅት አሁን እየታየ ነው ላለው ችግር መንስኤው ምንድን ነው ይላል የሚል ነበረ። የድርጅቱ ምክትል ሊቀመንበር አቶ ሙልጌታ አበበ፣ መልስ ሰጥተዋል። ኢትዮጵያዊነት ከማንነት በታች ሆኗል። ከኢትዮጵያዊነት በላይ ማንነት ሆኗል። ብሔር ሆኗል ለዚህ ብሔር ደግሞ ተጠቃሚው ስርዓቱ ብቻ ነው እንጂ የብሔሩ ባለቤቶች ተጠቃሚዎች አይደሉም። ለዚህ ነው ትልቅ ችግር እየፈጠረ ያለው። የብሔሩ ባለቤቶች አማራ ተባለ፣ ኦሮሞ ተባለ፣ ሱማሌ፣ የትኛውን ብሔር ተጠቃሚ አይደለም። በብሔር ስም የሚነግደው የሚንቀሳቀሰው ተጠቃሚ የሚሆነው ሲፈልግ የሚያስረው ሲፈልግ የሚቆርጠው የሚፈልጠው የሚገለው ስርዓቱ ነው ተጠቃሚ የሆነው እና ይሄ ዜጎችን ተጠቃሚ ያላደረገ ብሔር ማንነት ነው የግጭቱ መነሻ ትልቁ እያለያየ የኖረው አሁንም እያጋጨ ያለው ይሄ ነው መነሻው ብለን ነው የምናምነው። ለዚህ መፍትሄ ነው ያሉትንም አቶ ሙሉጌታ አክለው ነበር። ሰው በማንነቱ መገደል የለበትም። ሰው በማንነቱ መታሰር የለበትም። ሰው በማንነቱ መሞት የለበትም። ፈልጎ ኦሮሞ የሆነ የለም። ፈልጎ ትግሬ የሆነ የለም። ፈልጎ አማራ የሆነ የለም። ፈልጎ ላይታ የሆነ የለም። ፈልጎ ሲዳማ የሆነ የለም። በማንነት መሞት የለበትም። ይሄን ደግሞ ሊያስቀር የሚችለው ምንድን ነው? አሁንም በብሔራዊ መግባባት ላይ ጠንክሮ መስራት ያስፈልጋል። መንግስትም፣ ሌላውም አካል መንግስት ብሔራዊ መግባባትን እንደምንም፣ እንደ ተራ ነገር መቁጠር የለበትም። ብሔራዊ መግባባት ላይ ካልተሰራ፣ እርቅ ካልተደረገ፣ ያገባናል የሚለው አካል ሁሉ በሀገር ውስጥም ከሀገር ውጭም ያሉ ያገባናል የሚሉት ሰዎች ሁሉ ኢትዮጵያውያን ለዚህ ብሔራዊ መግባባት መስራት ካልቻል አገሪቱ ወደ ከፋ ሁኔታ እየሄደች ነው። አሁን በኢትዮጵያ ያለው ችግር አጣዳፊ መፍትሔ የሚፈልግ መሆኑ በየትኛውም ወገን ተቀባይነት እንዳለው በመግለጽ ለዚህ ሁኔታ መያድ እንደ አንድ የፖለቲካ ድርጅት መወሰድ አለባቸው የሚላቸው እርምጃዎች ምንድናቸው ለሚለው የሌላ ጋዜጠኛ ጥያቄም አቶ ሙሉጌታ ምላሻቸውን ሰጥተዋል። ተጽዕኖ ፈጣሪ ሰዎች የችግሩን ምንጭ እንዲያጣሩት መስራት ነው ምንፈልገው። ምን ገፋውም ይሄንን ነው ግፊት ማድረግ የምንፈልገውም፣ የችግሩ ምንጭ ተጣርቶ እውነት የተማሪዎች ችግር ነው፣ በትክክል ኦሮሚያና የኢትዮጵያ ሶማሌ ችግር ነው፣ በመካከል የሚጫወት አካል አለ የለም የሚለውን እንዲጣራ እንፈልጋለን። እኛ መስራት የምንፈልገው በዚህ ጉዳይ ላይ ነው። ጫና መፍጠር የምንፈልገው ከዚህ አንጻር ነው። ጫና መፍጠር ስንል እኛ ይህ መግለጫ ከመስጠታችን በፊት ለጠቅላይ ሚኒስትሩ ለክቡር ጠቅላይ ሚኒስትር ለአቶ ኃይለማርያም ደሳለኝ ግልጽ ደብዳቤ ጽፈናል። ይሄ አካል እንዲቋቋም የችግሩ መፍትሄ እንዲመጣ ስር ነቀል ለውጥ ሊመጣ የሚችለው በካድሪ የሚመራ ሽማግሌ ሳይሆን ተጽዕኖ ፈጣሪ የሆነ ከሃይማኖት ተቋማትም ከአገር ሽማግሌዎችም ከተለያዩ ገለልተኛ ከሆኑ ተቋማት አንድ ኃይል ተቋቁሞ የዚችን ሀገር ዕጣ ፋንታ አሁን ያለችበትን መወሰን መቻል አለባቸው አጣርተው ለጠቅላይ ሚኒስትሩ ማቅረብ አለባቸው። የድርጅቱ መግለጫ በየትኛውም ሁኔታና አካባቢ ለሚገኙ የሀገሪቱ ዜጎች መንግስት በሕገ መንግስቱ መሠረት አስፈላጊውን የህግ ከለላና ጥበቃ እንዲያደርግም ጥሪ አቅርበዋል። መለስካቸው አመሃ ለአሜሪካ ድምፅ ሬዲዮ ከአዲስ አበባ መለስካቸውን ለዘገባው እናመሰግናለን። ተከታዩ ዘገባችንም ወደ ኦሮሚያ ክልል የተለያዩ ከተሞች ይወስደናል። በምስራቅ ጉጂ ዞን በመልካ ከተማ ጎሮ ዳሎ ወረዳ ነዋሪዎች ነዋሪዎችና የወረዳው ምክትል አስተዳዳሪ በሶማሌ ክልል ልዩ ፖሊስ በተተኮሰ ጥይት የሰው ህይወት መጥፋቱን ገልጸዋል። ነዋሪዎቹ ሁለት ሰው ሞቷል ይላሉ። የከተማው ምክትል አስተዳዳሪ አቶ ይልማ መንገሻ ደግሞ የሞተው አንድ ሰው ነው ብለዋል። በሌላ በኩል የምዕራብ ሀረርጌ በቆለልቲ ከተማ ነዋሪዎችና የወረዳው አስተዳዳሪ በሶማሌ ልዩ ሀይል ተኩስ ከተከፈተብን አራት ቀናት ተቆጥረዋል በዚህም ሁለት ነዋሪና ሁለት የኦሮሚያ ክልል ፖሊስ ቆስለዋል ሲሉ ለአሜሪካ ድምጽ ተናግረዋል ይህንንም ለክልሉ መንግስት ማሳወቃቸውንና የሚመለከተው አካል መፍትሄ ስጠን ሲሉ ጠይቀዋል። በሌላ በኩል ደግሞ በተለያዩ የኦሮሚያ ክልል ከተሞች ላይ የተቃውሞ ሰልፎች እየተካሄዱ ነው። በዛሬ ሁለት የተቃውሞ ሰልፎች ከተካሄዱባቸው ከተሞች አንዱ ዱከም ከተማ ሲሆን በዚህ ሰልፍ ላይ እንደተገኘ የገለጸልን የዱከም ከተማ ነዋሪ የሰልፉ ሁኔታ ምን ይመስል እንደነበር ነግሮናል። ዛሬ ዱከም ላይ ሲካሄድ የነበረው የኢስተርን ኢንዱስትሪያል ዞን ሰራተኞች ናቸው። እነዚህ ሰራተኞች በአብዛኞቹ ወጣቶች ናቸው። ሰልፉ የተደረገው መጀመሪያ ከዛ ከሰራተኞች ማህበር እንደዚህ የኤርስ በራሳቸው የሆኑ ሰራተኞች ማህበር አለን። በእነሱ በኩል ነው ሰልፉ የተዘጋጀው። ምክንያቱም ሰልፉ ሊካሄድ የቻለው የኦሮሚያ ውስጥ እንደዚህ የጅምላ ጭፍጨፋ ሊካሄድ በነበረውና በሶማሌ ክልል ሕዝባችን የተፈናቀለውን ለመቃወም ነው አንደኛው ነገር። ይህኛውን ሰልፍ ደግሞ ልናደርግ ይቻል ነው ሙሉ በሙሉ ሰራተኞቹ ቢያንስ ከአምስት ሺህ ከስድስት ሺህ ይሆናሉ ከታች እስከ ላይ የሀዘን ልብስ በመልበስ ነው ልናደርግ ይቻለው እንዲሁም ደግሞ የተፈናቀሉት ዜጎቻችን ድጋፍ በማድረግ ነው ያለንን ያህል እያዋጣን ሳንትር ሳስበናል ይህንንም ደግሞ በዱከም ፋብሪካው ተነስተን ዱከም መሀል ከተማ አቋርጠን ብዙ ሰልፍ አድርገናል። እንዲሁም ማህበረሰቡ ዱከም ከተማ ያለው ማህበረሰብ እኛ ላይ ተቀላቅሎ እንደዚሁ ስሜቱን ገልጿል ከኛ ጋር። እኛ ከዚህ ቀጥለን ደግሞ ይሄድ ነው ለእነዚህ ተፈናቃዮች በዱከም ከተማ ለአንድ ሺህ አባወራዎች የሚሆን ቦታ እየተሰራላቸው ነበረ። እዛ ዱከም ከተማ አንድ ሺህ አባወራዎች በአጠቃላይ አስር ሺህ ሰው ይሆናሉ የሚሆኑት ይገመታል። እንደዚህ ይገመታል። እዛ አካባቢ ቦታ እየተሰራላቸው ነው። እዛ ቦታ ሄድን ነው እንግዲህ። ሁላችንም እዛ ቦታ ተሰባስበን ያለንን ስሜት ከከንቲባው፣ ከዱከም ከንቲባው ጋር በመነጋገር ብዙ እነሱን ብዙ ነገር ብሎናል። እኛም ያለን ስሜት እና እንደዚሁም አንደኝነታችን አንደኝነታችን በሰፊው ገልጸን ነው እንግዲህ በአቋማችን የተለያየ ነው። ይህ ወጣት እንደሚለው መንግስት ወጣቱን በአንክሮ ሊያዳምጠው ይገባል ነው። አሁን ሰልፉን ስናካሄድ የነበረው ብዙ ብሄር ብሄረሰቦች አሉ፣ እዚህ ፋብሪካዎች የሚሰሩ ሁላችንም በአንድ አፍ ሆነን ነው፣ በአንድ አፍ በአንድ አላማ ሆነን ነው በሁሉም ቋንቋ ስንገልጽ የነበረው እና ቺ ሀገር የወጣት ነች ማለት ይችላለሁ። ማንኛውም መሪ ወጣትን ካልመራ ወጣትን ካላስተዳደረ ምንም ህዝብን መራለሁ ማለት አይቻልም። ሁላችንም ወጣቶች ደግሞ በዚች ሀገር ላይ ማንኛውንም ማጥፋትም መስራትም ወይ ደግሞ አገሪትን አገሪቷን ለማዳን የምንችለውና እኛና እኛ ብቻ ነን እያስባለሁ። ስለዚህ እኛ ወጣቶች ኢትዮጵያ ውስጥ አለ ነው። ሁላችንም በአንደኝነት ይህን ስርዓት ወደ አግባቡ መቀየር የምንችለውን ያህል መስራት አለብን። በአንደኝነታችን ማለት ፈልጋለሁ። ሁላችንም በአንድነት እችኛን እችን ሀገር አንድ በመሆን ወደ ነበረችበት ወደ ሰላም እንድንቀይራት በሌላ በኩል በነቀምት አካባቢ በምትገኝ አንገር ጉቴ በተባለች ከተማም እንደዚሁ የተቃውሞ ሰልፍ መካሄዱንና ከተቃውሞ በመፈክር ከተነሱት ነገሮች ዋነኛው ግድያ ይቁም የሚል እንደሆነ አንድ ነዋሪ ለአሜሪካ ድምጽ ተናግረዋል የምኖረው ጊዳ አያና ወረዳ ነው አንገር ጉቴ ከተማ ማለት ነው የመሰናዶ ትምህርት ቤት፣ የሁለተኛ ደረጃ ትምህርት ቤት እና የአንደኛ ደረጃ ትምህርት ቤት እንዲሁም ደግሞ የከተማው ቄሮ የከተማው ነዋሪ እንዳለ ህዝቡ ተሰብስቦ በአንድነት የተቃውሞ ስልፍ ወጥተው ነበር። ተቃውም ደግሞ ተቃውሞውም ደግሞ ያተኮረው ለየሶማሌ ልዩ ኃይል ፖሊስ እንዲሁም የአጋዚ ጦር ሰራዊት እና የኢትዮጵያ መከላከያ ሰራዊት የኦሮሞ ህዝብ ላይ ጭፍጨፋ እያካሄደ ነው ስለዚህ እኛ ይህን እንቃወማለን ብለን ነው ሰልፉን የወጣ ነው ማለት ነው። በሌላ በኩል በተለያዩ የኦሮሚያ ክልል እና ከተሞች ውስጥ የተቃውሞ ሰልፍ መካሄዱን ነዋሪዎች ለአሜሪካ ድምጽ ተናግረዋል። በቄለም ወለጋ ዞን በደንቢ ዶሎ ከተማ፣ ሊባቡር ዞን በመቱ ከተማና በምስራቅ ወለጋ ዞን ጉደቱ አርጆ ከተማ እንደዚሁም በትላንትናው ዕለት በነቀፍት ከተማ የተቃውሞ ሰልፍ ከሄዱን ነዋሪዎች ተናግረዋል። በዚህ የተቃውሞ ሰልፍ በድንበር ላይ በልዩ ሀይል ፖሊስ የሚፈጸመው ግድያ ይቁም፣ የጠቅላይ ሚኒስትሩ ንግግር ለአንድ ወገን ያደላ በመሆኑ አንቀበለውም፣ በጨለንቆ የተደረገውን ግድያ እንቃወማለን የሚሉና በአጠቃላይ በኢትዮጵያ የሚፈጸሙ ግድያዎች ሊቆሙ ይገባል የሚሉ መልእክቶችን ያዘሉ እንደሆነ ለአፋን ኦሮሞ ዝግጅት ክፍላችን ተናግረዋል። በሌላ በኩል በኤሌ አባቦራ ዞን በመቱ ከተማ የኮሚኒኬሽን ጉዳዮች ኃላፊ የሆኑት አቶ ወንድሙ በቀለ በዛሬ ዕለት በከተማቸው የተደረ ያደረገውን በመቱ ከተማ ሰልፍ በተመለከተ ማምሻውን አነጋግሬያቸው ነበር። እንግዲህ ተቃውሞ እስከ ትላንት ጀምሮ ነው በከተማችን ሲካሄድ የነበረው ተቃውሞውንም ራሱ ሲሳተፉ የነበሩ የኮሌጅ ተማሪዎች ናቸው። እነሱም ጥያቄ ሀዘናችንን መግለጽ አለብን የሚል ነገር ነው የሚያነሱት። ቸውም በኦሮሚያ ህዝብ ላይ የሚደረገው ግድያ መቆም አለበት። እኛ ለትምህርት ቤተሰቦቻችን ለትምህርት ብለን ወደዚህ መጥተናል። ቤተሰቦቻችን ደግሞ በተለያዩ ምክንያቶች እየሞቱ ስለሆነ መቆም አለበት የሚል ነው ሀዘናቸውን ሲገልጹ የነበሩት። በዛሬው ዕለት ሰላማዊ ሰልፉ ቀጥሎ የመቱ ከተማ ሁለተኛ ደረጃ ትምህርት ቤት በዚህ ሰልፍ ላይ ተሳትፈዋል። እነሱም ሀዘናቸውን በኦሮሚያ ላይ የሚደረገው ግድያ በኦሮሞ ህዝብ ላይ የሚደረገው መቆም አለበት የሚለውን አዘና እየገለጹ ነበር ማለት ነው። እናም ከገለጹ በኋላ ወደ የትምህርት ቤታቸው የኮሌጅ ተማሪዎች ወደ ኮሌጅ ገብተዋል። በዚያ ደረጃ ተማሪዎችም እንዲህ ወደ ትምህርታቸው በሰላም ቡ ገቡ። ሰላማዊ ሰልፉም በሰላም የተጠናቀቀው ማለት ነው። እንደ መንግስት በእናንተ በኩል የምትወስዱት እርምጃ ምንድን ነው? ለጥያቄዎቻቸው እንግዲህ ዋናው ነገር ዞኑ የተከበሩ ዋና አስተዳዳሪ አቶ መራቡሊን ሰልፉ ላይ ተገኝተው ንግግር አድርገዋል። ዋናው ነገር ያው ተማሪዎች ትምህርታቸው ማለባቸው መንግስትም፣ በዚህ ነገር ላይ ትኩረት አድርጎ እንዲሰራ በእኛ እያደረግን ትንሽ ጊዜ የተደረገ መሆኑን አንስተው ሰላማዊ ሰልፍ ላይ ንግግር አድርግ ነዋሪዎቹ ሰሞኑን በሚያካሄዱት ተቃውሞ የሚያነሷቸውን ጥያቄዎች በተመለከተ የፌዴራልና የክልል መንግስታትን ምላሽ ለማግኘት ከፍተኛ ጥረት አድርገናል፣ ምላሻቸውን ማግኘት አልቻልንም። በሌላ በኩል ማምሻውን ገዢው ፓርቲ ኢህአዲግ ባወጣው መግለጫ ግምገማ ላይ መሆኑንና በቅርቡ ውጤቱንም እንደሚያሳውቅ ይፋ አድርጓል። ለአሜሪካ ድምጽ ጽዮን ግርማ፣ ዋሽንግተን ዲሲ ወደ ተከታዩ ዘገባችን እናልፋለን። አንጋፋና ወጣት ድምፃውያን የተሳተፉበት በአእምሮ ህመም ላይ የሚያጠነጥን ነጠላ ዜማ በምስል ተቀናብሮ ከትላንት በስቲያ ለምርቃት በቅቷል። በማኑኤል ሆስፒታል እና በሌሎች በአእምሮ ጤና ዙሪያ የሚሰሩ ድርጅቶች እንዲሁም በጥበብ ባለሙያዎች እገዛ ነው ሙዚቃው የተሰራው። መስታወት አድራጋው የሙዚቃውን አዘጋጅ እና የኢትዮጵያ የአእምሮ ሕክምና ማህበር ፕሬዚዳንትን አነጋግራለች። ግጥሙ በየልማ ገብረብ፣ ዜማው በሞገስ ተካ፣ ቅንብሩ ደግሞ በአበጋዝ ሺዮታ የተሰራው ይህ ነጠላ ዜማ ድምፃውያን ታደለ በቀለ፣ ፀሐዬ ዮሐንስና አቤል ሙሉጌታ በዋና ቀንቃኝነት እንዲሁም ወጣት ድምፃውያን ተሳትፈውበታል። ብርሃን ጌታቸው ነጠላ ዜማው እንዲሰራ ሀሳቡን በማመንጨትና በማስተባበር የሙዚቃ ምስል ቅንብሩን ሰርቷል። ከዚህ ቀደም ህርየት የተሰኘ በአእምሮ ሕመም ላይ የሚያጠነጥን ወጥ ፊልም ደራሲና አዘጋጅም ነው። መጀመሪያ ሀሳቡን ይዤ የሄድኩት ይልማ ገብረአብ ጋር ነው። ገጣሚ ይልማ ገብረአብ ሀሳቡን ነገርኩትና ይልማ ነው የጻፈው ግጥሙን። ከዛ በኋላ እንደዚሁ ደግሞ በህብረ ዝማር የሚታወቀው ሞገስ ተካ ነው። እሱ ጋር ሄደን ሞገስ ተካ እስካአሁኑ ሰዓት ዜማውን ሰርቶ እስከ መጨረሻው ሰዓት ላ አብሮን ነበረ። ከዛ በጋዝ ነው ያቀናበረው ሙዚቃ ቅንብሩን። ሌላ ትልቁ ነገር የሶስት ጀኔሬሽኖች ጥምብል ነገር ነው። እዚህ ጋር አባትዬው አክድንም ትሪታ ያደርጋል። እዛ ፍቅረኛ አለ ተቀራርበን እናውራ የሚል ስሜት ነበረው እና ሶስቱ መሐሙድ አህመድን ነበር መጀመሪያ ያደረግ ነው። ከዛ አቤል ሙሉጌታ እና ፀሐዬ ዮሐንስን አድርገን ነበር ለመስራት የነበር ነው። የሚገርምሽ የማህሙድ ሁለት ጊዜ ታሞ እንኳን ተቀድቶ ልኮልን ነበረ ከአሜሪካ ድረስ። መሆን ስላልቻለን የቀረው ፀሐዬ። ሌሎቹ ክፍያው ላይ ራሱ ምንም ኦልሞስት በጣም ጥቂት ብሮችን የከፈልናቸው የማይገባቸው እንደ ፀሐዬ ዮሐንስና ማህሙድ ሲጀምርም በነፃ ነበር። ፀሐዬ ዮሐንስ ደግሞ በነፃ ብቻ መሆኑ ሳይሆን በነፃ ነው የሰራልን። እሱም ለሌሎቹ ለሁሉም ከፍለናል የሚገባቸውንም ባይሆን፣ ግን ከነፃም አልፎ ብዙ ነገሮችን እስከ መተባበር አብረውን ማለት ይህ ክሊፕ የተሰራው በጣም የዋንስ ነው ማለት ይቻላል። የኢትዮጵያ የአእምሮ ህክምና ማህበር ፕሬዚዳንትና የቀድሞው የአማኑኤል ሆስፒታል ስራ አስኪያጅ የሆኑት ዶክተር ዳዊት አሰፋ የስነ አእምሮ ህክምና ባለሙያ ናቸው። የዚህን ነጠላ ዜማ መስራት ምክንያት ባጭሩ ገልጸውልናል። አብዛኛው ማህበረሰብ የሚያምኑ የአምሮሆንም መነሻው ወይ እርግማን ነው መሰል ወይም እንደዚህ ባህላዊና ሃይማኖታዊ ምክንያቶች እየተሰጡት ዘመናዊ ሕክምና ቅድሚያ ያለመስጠት ይኖራል። ለምሳሌ አማኑኤል ሆስፒታል የህክምና ከሚመጡ ተገልጋዮች ሰባ እስከ ዘጠና በመቶ የሚሆኑት ሌሎች ባህላዊና ሃይማኖታዊ መፍትሄ ሳ ስላልኩ ቆይተው እንደ መጨረሻ አማራጭ ነው የሚመጡት፣ ለጊዜ ይመጣሉ። እናም የመጀመሪያ ምርጫቸው ዘመናዊ ህክምና ባለማድረጋቸው ጉዳት ይደርሳል ብለን እናምናለን። ስለዚህ ቀድሞ እንዲያስተሙት ለዘመናዊ ህክምና ቅርበት ያለው ስሜት ለመፍጠር በቀላሉ ደግሞ ሰው ዘር ሊደርስ እንደሚችል ለማሳየት፣ እንዲሁም ደግሞ ያው ብዙ ሰዎች በጋራ ሊተባበሩበት የሚገባ አጀንዳ መሆኑን ለማሳየት ነው። እና በርካታ እንግዲህ የሙዚቃ እና የኪነት ባለሙያዎች እዚሁ ሙዚቃ ላይ አስተዋጽኦ አድርገዋል። ይህ እንግዲህ በጋራ መስራታችን አስፈላጊ መሆኑን ለማሳየት ማህበረሰቡ በደንብ የሚያውቃቸው እና የሚያከብራቸው፣ የወዳቸው ባለሙያዎች ይህንን መልእክት ማስተላለፋቸው ደግሞ ይበልጥ ትርጉም ይሰጣል ከሚል አንጻር ነው እንግዲህ በዚህ በኩል አላማውን ያሳካል ብለን ተስፋ እናደርጋለን። ብርሃኔ ጌታቸው የአእምሮ ህመምን አሳሳቢነት ለማስገንዘብ የሚረዳ የቴሌቪዥን ተከታታይ ፕሮግራም በቅርቡ እንደሚጀምር ገልጾልናል። ይህ ነጠላ ዜማ ጅምር ነው ይላል። ይሄ ምንድ ነው? ዋናው ግንዛቤ መፍጠርና አእምሮ ህመም የሚድን በሽታ መሆኑን ለመንገር ነው ለህብረተሰባችን። አስራ ሰባት ሚሊዮን ታማሚ ያለ ይባላል እኛ ሀገር ውስጥ፣ ከቀላል እስከ ከባድ ነው የሚባለው። ብዙ ግን ፎሎ የሚድን ነው። አሁን መዳኑንም ስለማይታወቅ እኛ ግንዛቤ ለመስጠት ያህል ህብረተሰቡ ጋር በሁለት አይነት መንገድ ሰው ልጁን ይደብቃል። አንደኛ እንዳልገለልኔ ምናምን በሚል ሁለተኛ፣ ግን በዚህኛው ፖዘቲቭ ወይ ደግሞ ስናየው ልጄ ወታ ትገለልብኛለች ታክማ እንደማትድን ነው የሚያስበው። ስለዚህ ቤቱ ደብቆ ራሱ ትሪት ያደርጋታል። ይሄ ግን እያባባሰባት ነው የሚሄደው ይበልጥና፣ ይህንን ነገር ሶሉሽን እንድናገኝበት ለማድረግ ታስቦ የተሰራ ስራ ነው። ዶክተር ዳዊት በኢትዮጵያ የአእምሮ ህመምተኛው ቁጥር እየጨመረ እንደሚገኝ ገልጸውልናል። ሁ ካማ አይ ከሆስፒታሉ ከሚያያቸው የአእምሮ ህሙማን አንጻር ተነስ ዝነግርሽ አንደኛ በእርግጥ ቁጥሩ አማኑኤል ሆስፒታል እየመጣ የሚታከመው ቁጥር እየጨመረ መጥቷል። ከአመት አመት እየጨመረ መጥቷል። ይህ ቁጥር የጨመረው ሰው ግንዛቤው ስላለና ስላወቀ በዛ ምክንያት እየመጣ ነው ወይም የህመምተኛው ቁጥር በሀገራችን እየጨመረ ስለሆነ ነው የሚለውን ጥያቄ፣ ስለዚህ የቅርብ ጊዜ ሪሰርቶችን ስለለም ስን እርግጠኛ መሆን አይቻልም። ግን ያው ያለው ነባራዊ ሁኔታ ቁጥሩ እየጨመረ ነው ያለው። በቀን ከስምንት መቶ እስከ አንድ ሺህ ተመላላሽ ታካሚዎችን አማኑኤል ሆስፒታል ብቻ ያያል። ተኝቶ ታካሚዎች ቁጥር ከሁለት መቶ እስከ ሁለት መቶ አምሳ እንደዚህ የሚሆኑ ታካሚዎች በማንኛውም ሰዓት ተኝተ እየታከሙ ይገኛሉ። አማኖሎታል በአጠቃላይ በሀገር አቀፍ ደረጃ የአእምሮ ህመም ከዝቅተኛ እስከ ከፍተኛ ድረስ በርካታ የህመም አይነቶች ናቸው። አንድ አይነት ህመሞች አሉም ከእንቅልፍ ችግር ጀምሮ ከፍተኛ ደረጃ ስደኛ ወይም ከባድ አእምሮ በተለምዶ እዳ ከምንለው ድረስ የተለያዩ አይነት ክፍትነት በላይ የሚሆኑ የህመም አይነቶች የአእምሮ ህመም ንጠራው እና ነዚህ ሊተጠቃለው ሀሳብ ሀያ በመቶ የሚሆነው ህዝብ ውስጥ ሊኖር ይችላል ተብሎ ይገመታል። ስለዚህ ቁጥሩ ቀላል አይደለም። በአሁኑ ወቅት ያለው የአእምሮ ህመም መጋለጥ እና መባባስን ሊያመጡ የሚችሉ ምክንያቶች አንደኛ በሀገራችን በሱስ ምክንያት ናት አልኮል ጋር ተያይዘው የሚመጡ የአእምሮ ህመም ተጋላጭነት ቁጥሩን ምናልባት እየጨመረው እና የከፋ ሳይ እየፈጠረ ሊሆን ይችላል የሚል ግምት መውሰድ ይቻላል። በተጨማሪም ደግሞ ማህበራዊ ለውጥ ካለው አሁን በኋላ ሉላዊነት ግሎባላይዜሽን የሚፈጥረው የባህል ግጭቶችም አሉ። ወጣቱ ማህበረሰብ በተለይ ለአእምሮ ህመም ይበልጥ ተጋላጅ ከሆነ ማህበረሰብ በተለያዩ ባህሎች ግጭት የተነሳ ለስነ ልቦናና ማህበራዊ ጫና ይዳረጋል። በዚህም የተነሳ የአእምሮ नन गलत कर መስታወትን ለዘገባው እናመሰግናለን። እንግዲህ የተዘጋጀው ሙዚቃና የኢትዮጵያ የአእምሮ ሕክምናን በተመለከተ ያላጠናቀረችው ዘገባ እስቲ ሙዚቃውን አብረና እናዳምጠው። አይኖቼን ማረፊያ አበባ

የዛሬው የጋቢና ቪኦኤ ጉዟችን እንግዲህ በዚሁ ተጠናቋል። በፌስቡክ አት ቪኦኤ አማሪክ በትዊተርም እንዲሁ ሀሽታግ ጋቢና ቪኤን በመጠቀም አስተያየቶቻችሁን አድርሷል። ሆርን አት ቪኦኤ ኒውስ ዳት ካም ላይም አስተያየቶቻችሁን ላኩ። በሰላም በጤና ያገናኘን። ስናስተናግዳቸው ያመሸ ነው እኔ መስናው ታራጋ ጽዮን ግርማንን፣ ዝግጅታችንን ሲያቀናብርን የቆየው ሞክቤ እያቤሮ ነው። የጋቢና ዲጄ ዲጄ ፋትሱ አብሮን ነበር። ጉዟችሁ የሰመረ ይሁን እያልን